የዲደብሊው ዜና በመጀመሪያም ዋና ዋና ዜና ሕዝባዊ ወያነ ሀርነት ትግራይ እንደ አዲስ ፓርቲ ለመመዝገብ ጥያቄ እንዳላቀረበ ቃል አቀባዩ አቶ አማኑኤል አሰፋ ተናገሩ። ፓርቲው የቀደመ ህጋዊነቱ እንዲመለስ እንጂ እንደ አዲስ መመዝገብ እንደማይፈልግ የህወሀት ቃል አቀባይ ገልጸዋል። በአማራ ክልል የሚገኙ ሱዳናውያን ስደተኞችን ወደ ሌላ መጠለያ በማዘዋወር አውላላና ኩመር ጣቢያዎች በሂደል ሊዘጉ ነው። የኬንያ ፕሬዚደንት ዊልያም ሩቶ የመንግሥታቸውን ካቢኔ የመጀመሪያ 11 አባላት ይፋ አደረጉ። ናይጄሪያ በርካታና ተደጋጋሚ ጥፋቶች ፈጽሟል ያለችውን የፌስቡክና የዋትሳፕ ባለቤት ሜታ ኩባንያ 220 ሚሊዮን ዶላር ቀጣች። ዜናው በዝርዝር ሕዝባዊ ወያነ ሐርነት ትግራይ እንደ አዲስ ፓርቲ ለመመዝገብ ጥያቄ እንዳላቀረበ ቃል አቀባዩ አቶ አማኑኤል አሰፋ ተናገሩ። ፓርቲው የሕዝብ ተወካዮች ምክር ቤት ባለፈው ግንቦት ወር ባጸደቀው የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባ እና የምርጫ ስነ ምግባር ማሻሻያ አዋጅ መሠረት እንደ አዲስ የመመዝገብ ፍላጎት እንደሌለው ቃል አቀባዩ ተናግረዋል። ህወሀት ሕጋዊ ሰውነቱን በምርጫ ቦርድ ውሳኔ ያጣው ደማፋሳሹ የሰሜን ኢትዮጵያ ጦርነት በተቀሰቀሰ በወራት ልዩነት በጥር 2013 ነበር። ጦርነቱ ጠቅላይ ሚኒስትር አብይ አህመድ የሚመሩት የፌዴራል መንግስትና ህወሀት በፕሪቶሪያ በተፈራረሙት ግጭት የማቆም ስምምነት ቢገታም ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ፓርቲ ከሶስት ዓመታት ገደማም በኋላ ህጋዊ ሰውነቱ አልተመለሰም። የህወሀት ህጋዊነት በፖለቲካዊ ውይይት እንዲመለስ አቅጣጫ መቀመጡን የተናገሩት አቶ አማኑኤል የተሻሻለው ህግ ግን የነበረውን ለመመለስ ሳይሆን እንደገና እንዲመዘገብ የሚያደርግ በመሆኑ ከተደረጉ ውይይቶች ጋር የማይጣጣም እንደሆነ ትላንት አርብ የክል የክልሉ መንግስት ለሚያስተዳድራቸው መገናኛ ብዙሃን በሰጡት ጋዜጣዊ መግለጫ ተናግረዋል። ህወሀት የተሰረዘውን ህጋዊ አካልነት እንዲመለስ እንጂ እንደገና መመዝገብ አይፈልግም ያሉት አቶ አማኑኤል በቅርቡ የፕሪቶሪያ ግጭት የማቆም ስምምነት አተገባበርን ለመገምገም በተካሄደው የአፍሪካ ህብረት ስብሰባ ጉዳዩ እስከሚቀጥለው ህዳር ወር እንዲፈታ መመሪያ መሰጠቱን ገልጸዋል። በአማራ ክልል የሚገኙ ሱዳናውያን ስደተኞችን ወደ ሌላ መጠለያ በማዘዋወር አውላላና ኩመር ጣቢያዎች በሂደል ሊዘጉ ነው። ከኢትዮጵያ መንግስትና በአማራ ክልል ለስደተኞች ድጋፍ የሚያደርጉ አጋሮች ጋር በተደረገ አጠቃላይ ግምገማ ስደተኞቹን በምዕራብ ጎንደር ዞን ወደሚገኝ አፍጥጥ የተባለ ቦታ ለማዘዋወር ከስምምነት መደረሱን የተባበሩት መንግስታት የስደተኞች መርጃ ድርጅት ዛሬ ቅዳሜ አስታውቋል። አፍጥጥ የተባለው አካባቢ የስደተኞችን ደህንነት ለማስጠበቅ ከሚያስችል ሁለኛ ቦታ እንደሚገኝ የገለጸው ድርጅቱ በአውላላና ኩመር ጣቢያዎች እንደዚሁም በመሸጋገሪያ ማዕከላት የነበሩትን ጨምሮ አብዛኞቹ ከሱዳን የሆኑ እስከ 12500 ስደተኞች ወደ አፍጥጥ እንደሚዘዋወሩ ገልጿል። ባለፈው ሚያዚያ ወር 1000 ገደማ ስደተኞች ከአውላላ መጠለያ፣ ሌሎች 300 ሱዳናውያን ከኩመር መጠለያ በጸጥታ ስጋት ሳቢያ ጥለው መውጣታቸውን የተባበሩት መንግስታት አስታውቆ ነበር። የኢትዮጵያ መንግስትና የፋኖ ታጣቂዎች ውጊያ በገጠሙበት አማራ ክልል የሰፈሩ ሱዳናውያን ስደተኞች ዘረፋ፣ እገታን ጨምሮ የተለያዩ የጸጥታ ስጋቶች ገጥመዋቸዋል። የኬንያ ፕሬዚደንት ዊሊያም ሩቶ የመንግስታቸውን ካቢኔ የመጀመሪያ 11 አባላት ይፋ አደረጉ። ፕሬዚዳንቱ ትላንት አርብ ካቢኔያቸውን ሲያዋቅሩ የመከላከያና የሀገር ውስጥ ጉዳይን ጨምሮ ስድስት የቀድሞ ሚኒስትሮቻቸውን አካተዋል። ስድስቱ ሚኒስትሮች ባለፈው ሳምንት ፕሬዝደንት ዊሊያም ሩቶ ያፈረሱት ካቢኔ አባላት ነበሩ። ሩቶ ባለፈው ሳምንት ከአንድ ሚኒስትር በቀር ሁሉንም የካቢኔ አባላት አሰናብተው በሀገሪቱ የአንድ ወር ተቃውሞ ለቀሰቀሰው ጉዳይ መፍትሄ ለማበጀት የሚረዳቸው ሰፊ መሰረት ያለው መንግስት ለማቋቋም ቃል ገብተው ነበር። ከአርባ በላይ ሰዎች የተገደሉበት ተቃውሞ የተቀሰቀሰው የዊሊያም ሩቶ መንግስት የግብር ጭማሪ ለማድረግ በማቀዱ ነበር። የኬንያ መንግስት እቅዱን ቢሰርዝም ወጣቶች የሚበዙበት ተቃውሞ ጥያቄዎች የመስፋት አዝማሚያ አሳይተዋል። ተቃዋሚዎቹ በቅርቡ ፕሬዚደንት ዊሊያም ሩቶ ከስልጣን እንዲለቁ ጠይቀዋል። ናይጄሪያ በርካታና ተደጋጋሚ ጥፋቶች ፈጽመዋል ያለችውን የፌስቡክና የዋትሳፕ ባለቤት ሜታ ኩባንያ 220 ሚሊዮን ዶላር ቀጣች። ሜታ በፌስቡክና ዋትሳፕ የናይጄሪያን የመረጃ ጥበቃና የሸማቾች መብት ህግጋት እንደጣሰ የሀገሪቱ የውድድርና የሸማቾች ጥበቃ ኮሚሽን አስታውቋል። የኮሚሽኑ ዋና ስራ አስፈጻሚ አዳሙ አብዱላሂ ከግንቦት 2021 እስከ ታህሳስ 2023 በተካሄደ ምርመራ ኩባንያው የናይጄሪያን ህግጋት በመተላለፍ የደንበኞ ወይም ተጠቃሚዎቹን የግል መረጃ ላልተገባ አላማ መዋሉ እንደተደረሰበት ተናግረዋል። ዋና ስራ አስፈጻሚው አግላይ አሰራሮችን በመከተል በገበያው ያለውን የበላይነት ያለ አግባብ በመጠቀም የናይጄሪያን የግለሰቦች መረጃ ያለ ፈቃድ ለሌሎች በማጋራትና ናይጄሪያውያን የግል መረጃቸው እንዴት ጥቅም ላይ እንደሚውል የመወሰን መብት በመከልከል ሜታን ወንጅለዋል። ሜታ የተጣለበትን ቅጣት ከመክፈል ባሻገር የናይጄሪያን ህግ ማክበር ደንበኞቹን ከመበዝበዝና ገበያውን ከመበደል ሊቆጠብ እንደሚገባ አዳሙ አብዱላሄ አሳስበዋል። ሜታ በቅጣቱ ላይ እስካሁን በይፋ ያለው ነገር ባይኖርም ለ38 ወራት ስለተካሄደው ምርመራ ግንዛቤ እንዳለው አዳሙ አብዱላሄ የሚመሩት ኮሚሽን አስታውቋል። ይህ ዶይቸ ቨለ ነው። የእስራኤል ኃይሎች ዛሬ ቅዳሜ በጋዛ ሰርጥ የተለያዩ አካባቢዎች በፈጸሟቸው ድብደባዎች ቢያንስ 30 ፍልስጤማውያን መገደላቸውን የጤና ባለሥልጣናት አስታወቁ። የእስራኤል ታንኮች ወደ ምዕራባዊና ሰሜናዊ ራፋ ዘልቀው መግባታቸውን ሬውተርስ ዘግቧል። በሰሜናዊ ጋዛ ሰርጥ ዛሬ ቅዳሜ በእስራኤል ድብደባዎች ከተገደሉት መካከል ሙሐመድ አቡጃሰር የተባለ ጋዜጠኛ ባለቤቱና ሁለት ልጆቹ ይገኙበታል። የሙሐመድ አቡጃሰር ሞት ከመስከረም 26 ጀምሮ በእስራኤል እርምጃ የተገደሉ የመገ የመገናኛ ብዙሃን ባለሙያዎችን ቁጥር 161 እንዳደረሰው በሐማስ የሚመራው የጋዛ መንግስት የሚዲያ ቢሮ አስታውቋል። ባለፉት 24 ሰዓታት በተለያዩ የጋዛ አካባቢዎች እስራኤል በፈጸመቻቸው ድብደባዎች 37 ፍልስጤማውያን ሲገደሉ በርካታ የመኖሪያ ቤቶች ወድመዋል። በማዕከላዊ ጋዛ ሰርጥ በሚገኘው አልኑሴራት መጠለያ በርካታ ፎቆች ያሉት ህንፃ ላይ በተፈጸመ የአየር ድብደባ ሁለት ጋዜጠኞችን ጨምሮ በርካታ ሰዎች እንደቆሰሉ የግብረሰናይ ሰራተኞች መናገራቸውን ሬውተርስ ዘገ ግቧል። የእስራኤል ታንኮች ወደ ራፋ ሰሜናዊ አካባቢ ዘልቀው መግባታቸውን የአካባቢው ነዋሪዎች ተናግረዋል። በምዕራባዊ ራፋ ከሐማስ ታጣቂዎች ጋር ከፍተኛ ውጊያ ቢደረግም የእስራኤል ወታደሮች በአካባቢው የሚገኝ ኮረብታማ አካባቢ ተቆጣጥረዋል። በሰሜናዊ ሄይቲ የባህር ዳርቻ ስደተኞች ጭኖ ይጓዝ የነበረ ጀልባ በእሳት ተያይዞ ቢያንስ አርባ ሰዎች ህይወታቸውን እንዳጡ ዓለም አቀፉ የፈላሲያ መርጃ ድርጅት ወይም አይኦኤም አስታወቀ። ፎርት ሴንት ሚሼል ከተባለ ሰሜናዊ ሄይቲ ተርክስ ኤንድ ኬኮስ ወደ ተባሉ ደሴቶች በመጓዝ ላይ የነበረው ጀልባ ትላንት አርብ በእሳት ሲያያዝ ከሰማንያ በላይ ሰዎች ጭኖ ነበር። የሄይቲ የባህር ድንበር ጠባቂዎች ከአደጋው አርባ አንድ ሰዎች መታደጋቸውንና አስራ አንዱ ለህክምና ወደ ሆስፒታል መወሰዳቸውን ዓለም አቀፉ የፈላሲያ መርጃ ድርጅት ያወጣው መግለጫ ይጠቁማል። ከሟቾቹ መካከል የጀልባዋ ካፒቴን እንደሚገኙበት በሰሜናዊ ሄይቲ የምትገኘው የኬፕሄሽያን ግዛት ፖሊስ ቃል አቀባይ አርኖልድ ዣያን ተናግረዋል። ዣያን ሄንሪ ፔቲት የተባሉ የሀገሪቱ የአደጋ ጊዜ መርጃ ድርጅት ኃላፊ እንዳሉት ቃጠሎ ሁለት የቤንዚን ማከማቻዎች በእሳት በመያያዛቸው ሳይከሰት አልቀረም። በጀልባው የተጫኑ ሰዎች ይጠጧቸው የነበሩ የአልኮል መጠጦችና ጉዟቸው እንዲሰምር ለአምልኮ የያዟቸው ሻማዎች ለቃጠሎ መባባስ አይነተኛ ሚና ተጫውተዋል ተብሎ እንደሚታመን ኃላፊው ገልጸዋል። በጀልባው የተጫኑት መንገደኞች የወሮበሎች ስርዓት አልበኝነት ከሚያመሳት ሄይቲ ወደ ተርክስ ኤንድ ኬኮስ ደሴቶች የሚሸሹ ነበሩ። ይህ ዶይቸ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ ሕዝባዊ ወያነ ሐርነት ትግራይ እንደ አዲስ ፓርቲ ለመመዝገብ ጥያቄ እንዳላቀረበ ቃል አቀባዩ አቶ አማኑኤል አሰፋ ተናገሩ። በአማራ ክልል የሚገኙ ሱዳናውያን ስደተኞችን ወደ ሌላ መጠለያ በማዛወር አውላላና ኩመር ጣቢያዎች በሂደት ሊዘጉ ነው። የኬንያ ፕሬዚደንት ዊልያም ሩቶ የመንግስታቸውን ካቢኔ የመጀመሪያ 11 አባላት ይፋ አደረጉ። ናይጄሪያ በርካታና ተደጋጋሚ ጥፋቶች ፈጽሟል ያለችውን የፌስቡክ እና የዋትሳፕ ባለቤት ሜታ ኩባንያ 220 ሚሊዮን ዶላር ቆጣች። ዜናው በዚያ አበቃ። ጠና the link.